ረጅም ዘመናትን ያስቆጠረው የኢትዮጵያና የፈረንሳይ ዲፕሎማሲያዊና የባህል ግንኙነት አዲስ ምዕራፍ እንደሆነ የተነገረለት የፕሬዝዳንት ማክሮን የኢትዮጵያ ጉብኝታቸውን በላሊበላ መጀመር ለሁለቱ ሀገራት የባህል ትብብር መዳበር ሚናው የጎላ እንደሆነ ታውቋል። ስለ ፕሬዝዳንቱ በላሊበላ ስለተደረገላቸው አቀባበልና አጠቃላይ የአቀባበል ስነስርዓትና ሁኔታን በተመለከተ በባህልና ቱሪዝም ሚኒስቴር የሕዝብና ልማት ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ገዛሀኝ አባተ ለዲw እንዲ ሲሉ ገልጸዋል። በዛሪነት የላሊበላ ውቅራ ቢያተ ክርስቲያን በተለቀ ሰዓት በኋላ ከዘዴ ሰዓት በኋላ የስድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የስድሪ ባህልና ቱሪዝም ሚኒስትር ሚኒስትር ዶክተር ሄሉት ካሳው የአማራ ክልል የተለያዩ አመራሮች የሰሜን ሁሉ ና የከተማ አስተዳደሩ፣ የላሊበላ ከተማ አስተዳደር፣ የሃይማኖት አባቶች፣ የፖሊስ ማሽባንድ ሌሎች በቦታው ተገኝተው የኢማኑኤል ማክሮንን አቀባበል አድርገዋል። ጉብኝታቸው መጀመሪያ ያደረጉት በላሊበላ ይሄ ጉዞ ወይም ጉብኝት በላሊበላ መሆኑ ለሀገራችን ከፍተኛ አንድምታ አለው። ኢትዮጵያ የስልጣኔ ምንጭ፣ ሰው ዘር መገኛ፣ የተለያዩ ታሪካዊ ሴት ባለቤት ከመሆኗ ጋር ተያይዘ ፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ቅርሱ እንዲጠገን የሆንታቸውን የፈቀዱ መሪ ናቸው። ጠቅላይ ሚኒስትራችንና ፕሬዚዳንቱ ቤተ ጊዮርጊስን እየጎበኙ ነው ያሉት። በአሁኑ ሰዓት ወልሞስ ወደ ማጠናቀቁ ነው የሚደርሱት። ይሄ ነው ማስበው። ይሄንን ጉብኝት ካደረጉ በኋላ ወደ አዲስ አበባ ነው የሚመለሱት። የፈረንሳይ መንግስት በላሊበላ ውቅር አብያተ ክርስቲያናት ቅርስ ላይ የተጋረጠውን አደጋ ለመከላከልና ቅርሱን ለመጠበቅ ዶክተር አብይ አህመድ ወደ ፈረንሳይ ባቀሙበት የመጀመሪያው የአውሮፓ ጉዟቸውን ተከትሎ የባለሙያና የገንዘብ ድጋፍ እንደሚያደርጉ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ በገቡት ቃል መሰረት ቅርሱን ለመጠገን እና በዘላቂነትም ለመንከባከብ ከፈረንሳይ የቅርስ ባለሙያዎች ጋር በቅርብ እየተሰራ መሆኑንም የህዝብ ግንኙነቱ ኃላፊ አቶ ገዛሀኝ ጨምረው ገልጸዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የላሊበላ ጉብኝትን በፈረንሳይ በኩልም የሁለቱን አገራት ዲፕሎማሲያዊ ግንኙነት በማጠናከሩ ረገድ እንደ ልዩ ማሳያ የሚታይ መሆኑን የገለጹት ደግሞ የላሊበላ ውቅር አብያተ ክርስቲያናት የቅርስ ጥገና ጥናትና ምርምር የፈረንሳይ የጥናት ቡድን መሪ የሆኑት ማሪ ሎራ ዶራ እንዲህ ሲሉ ተናግረዋል። የፈረንሳይ በኢትዮጵያ መንግስታዊ ጉብኝት ብዙም የተለመደ አይደለም። ባለፈው ጊዜ የማስታውሰው ፕሬዝዳንት ፍራንሷ ሆሎንድ አዲስ አበባ ላይ በአፍሪካ ሕብረት ያሉ ተወካዮችን ለማነጋገር ነበር። እዚህ ግን ይህ የኢትዮጵያ ጉብኝት አዲስ አበባ ላይ ሳይሆን ላሊበላ ላይ ነው መጀመሪያ የሆነው። ይህም በፈረንሳይ መንግስት ለመጀመሪያ ጊዜ ነው ይህም የቅርስ ቦታ ሲጎበኝ። ይህም ለዲፕሎማቲካዊ ግንኙነቱ በጣም አስፈላጊ ምልክት ነው። ቀጥሎም በሁለቱ ሀገራት መካከል የሁለትዮሽ ውይይት ይኖራል። በቅርስ ጥበቃና እንክብካቤ ረገድም የትብብር ስምምነት ይደረጋል። የፈረንሳይ መንግስት የላሊበላ ታሪካዊ ቅርስ ለመጠበቅና በመፈለጉም ረገድ ድጋፍ ያደርጋል። ይህ ድጋፍም በመጀመሪያ በሳይንሳዊ ጥናትና ምርምር የሚረዳ ሲሆን እንዲሁም የገንዘብ ድጋፍም ይኖረዋል። ከዛም በገባነው ቃል መሰረት በቁርጠኝነት ስራችንን የምንቀጥል ይሆናል። የፈረንሳይ መንግስት የላሊበላን ቅርስን ለመጠገንና ቅርሱን በዘላቂነት ለመጠበቅ እንዲቻልን በሙያው በሰለጠነ የሰው ኃይልና እንዲሁም በገንዘብ ብሎም የቴክኒክ ድጋፍ በማድረግ የመጀመሪያው የጥናት ምዕራፍ መጠናቀቁን የገለጹት ተመራማሪዋ ቅርሱን በዘላቂነት ለመጠበቅ የሚረዳው ውሳኔ ግን በቀጣይነት የሚታይ መሆኑን ተናግረዋል። ለዲደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩና ነኝ ከአዲስ አበባ